ሰላም ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል እንዳልኩ ከኢትዮጵያ ምግብ ጋር አንድ ላይ ኬር አድርጎ ለሚመጣው ሰው ሁሉ ፋሲኔትድ የሆኑ ነበር የአፍሪካን ምግብና የአሜሪካን የሰማችኋቸው ወይዘሮ ነፃነት አለማይሁን ነው። በቅርቡ ከዚህ ዓለም የተለዩት በሳን ፍራንሲስኮ ከተማ የጃዝ ሙዚቃን ዳግም ያነቁ ስለ መሆናቸው የሚነገርላቸው አቶ አጎናፍር ሸፈራው ባለቤት ናቸው። የአቶ አጎናፍርን ኪናዊና ማህበራዊ አበርክቶት በምሽቱ እንቀኛለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም መራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ወደ ቀዳሚው መሰናዶ እንሻገር። አስቀድመን ከአንድ የስነ ጥበብ ባለሙያ ጋር እንተዋውቃለን። ከአዲስ አበባ ዩኒቨርሲቲ አለፈለገ ሰላም የስነ ጥበብ ትምህርት ቤት የተመረቀው ሳሌ የተሰማ ትምትሜ ያለፉት አስራ አምስት ዓመታትን ነዋሪነቱን በመካከለኛው ምስራቅ ካታር ላይ አድርጓል። ሳሌ የተሰማ በኢትዮጵያና በተለያዩ ሀገሮች ተዘዋውሮ ስራዎቹን ያቀረበ ሲሆን በዋናነትም በሰዎች ቁመት ልክ የሰራው የቡና ቅርጽ በካታር የቅርስ ማዕከል በሚካሄድ ትዕይንት አካል በመሆን እስከ መጪው መጋቢት ድረስ ለእይታ ክፍት እንደሚሆን ተነግሯል። ከሰዓሊ ተሰማ ጋር ኤደን ገረመው አጭር ቆይታ አድርጋለች። በመቀጠል ይቀርባል። በጣም ነው የማመሰግነው ለዚህ ቃለ መጠየቅ ፍቃደኛ ስለሆንክልኝ፣ እንዲሁም በአጭሩ ደግሞ ስላገኘሁ ደስ ብሎኛል። እስኪ ማንነትህን ለአድማጮቻችን አስተዋውቅልኝ። እሺ፣ በጣም አመሰግናችኋለሁ እንግዳችሁ አርጋ ስለጋበዛችሁኝ። ስሜ ተሰማ ተምት እንደ ይባላል። ተወልጄ ያደኩት አዲስ አበባ ነው። ባለ ትዳር ላይ አራት ልጆች አባት። ልዩ ሙያ ስለ ከአዲስ አበባ ስነ ጥበብ መትት በስዕል ተመረ። ላለፉት አስራ ስምንት አመት ግን በአቪዬሽን ፊልድ ላይ ነው የስራ የምገኘው። አሁን የምኖርበት ሀገር ካታር ዶሃ ውስጥ ነው የምኖረው። እሺ እስቲ የት የት ስራዎችን አሳይተሃል? ህሳን ጀምር አሁ እንግዲህ ከዚህ ቀደም ከትምህርት ቤት እንደጨረስን በኢትዮጵያ ውስጥ አዲስ አበባ፣ እንዲሁም በድሬዳዋ ከዛም ጅቡቲ፣ ፈረንሳይ፣ ጣሊያን፣ ስዊድን፣ ሆላንድ፣ ኔዘርላንድስ ደግሞ እዚህ ካታር ውስጥ ደግሞ እየአመቱ የሚዘጋጅ የተለያየ ዓለም አቀፍ የሴሌክትቪዥኖች አለው። እዛ ላይ በብራንድ አምባሳደርነት እንዲሁም ድል ገጥሞኝ ከኢትዮጵያ ንዲሁም ሳሊያን በማስመጣት ራሱ እዚህም የማሳየት እድሉ አለ እና ስ ከተመረኩኝ ከሀያ አመታት ብላ አልፎተኛል በዚህ ሀያ አመታት ውስጥ በርካታ ሀገራት በማሳየት አቅም ችለውን እያረኩን ያለው ወደ ስዕል ስራ እንዴት ገባህ? ስዕል ጥሬ ነው የሚለውን ነገር እንዴት ነው ያወቀው? እንግዲህ ሰዓሊ ደግሞ ያው የኪነ ጥበብ ዘርፎች ላይ ሆን መወለድ ያስፈልጋል። በተፈጥሮ የምናገኛቸው ነገሮች ናቸው። ከዛ መሬት ላይ የጫርን ከዛ ቀበመ ቤተ ክርስቲያን ውስጥ በሰንበት ትምህርት በአሳላ ስንበት ነት ውስጥ አበባ ስሎች እየሳለን እያለን ያው ከፍተኛ ሃይስኩል መጨረስም በኋላ አዲስ አዲስ ነጥበብ ዲ ሰት ትምህርት ቤት በመግባት ሙያው ማደግ ትችሏል ማለት ነው። እና ያው መነሻው ከተፈጥሮ የተገኘ እውቀት ነው፣ ትምህርት ቤት ውስጥ ክስ በመሳል በዘመ አድጎ ነው ወደ ኮሌጅ ደረጃ እስፔሻላይዝ አድርጌው። አሁን ደግሞ ከምሰራ ስራ ፊልድ ኦፍ አቪዬሽን ከሆነ ለጎን በመስራት ይገኛል ማለት ነው። እሱ እንግዲህ አይከብድም? ምናልባት የሙሉ ጊዜ ሌላ የአቪዬሽን ስራ ኖሮ፣ የአራት ልጆች አባት ነህ፣ በዛ ላይ በሰው ሀገር ነው የምትኖረው፣ እና እንዴት ነው እነዚህ ነገሮች ነገሮች ያመጣጠንካቸው? እዚህ ጋር ሁለት ነገሮች ጠቅ ስፈልጋለሁ። አንደኛ ሙያ የሚገርምሽ ኢትዮጵያ አየር መንገድ ክብር ይግባው እና ለአምስት ዓመታት አገልግያለሁ። እና ከሰባ ዓመታት በፊት ኢትዮጵያ አየር መንገድ ለአውሮፕላኑ አካላት ዲዛይን የኤክስቴሪየር ሌቨሪ ማለት ነው ከአዲስ አበባ የስነ ጥበብና ዲዛይን ትምህርት ቤት ነው የሚቀጥረው የነበረው ለሰባ ዓመት እስካሁን ድረስ በፖሊሲ ደረጃ ማለት ነው። እና በፈረንጆች ሁለት ሺ ሶስት ነው በሳሊያን ተፈልጎ ያው የአቪዬሽን ልምድ እዛ ተጀመረ ማለት ነው። እና አምስት ዓመታት አገለገለ እና ያው ከቀጠልም ከሁለት ሺ ስምንት ደግሞ ጀምሮ እስካሁኑ 2023 ካሳይ ወይ ሶስት ነው በመስራት የምገኘው እና ለዚህ እንደ ትልቅ አድርጌ መምሳኔ እግዚአብሔር ፈቃድ በመቀጠል እጅግ ማክብራት ልጆች፣ የልጆችን ማሳደግ፣ ቤቱን አስተዳደር አጠቃላይ በመያዝ በቃ ከስራይ ጎን እንደ መዝናኛ ነው። በቃ ልክ አንድ ሰው ምን ምንም የመዝናኛ ሰዓት አለው። ጥሩ የሆነ ረፍት ሰዓት አለኝ። በአግባቡ መጠቀም ተቀባይነት ሲኖ ያው መሳችነት ሽው ነገር አለና ትልቁን ድርሻ ከምርት ባለቤት ነዘር ለምለም ነው ማለት ይችላል። ከዚህ ቀደም አንድ የሰጠው ቃለ መጠየቅ ላይ እንደ መምህር ሆነህ አይቻሉ ና በካታር የስዕል ስልጠና ትሰጣለህ እንዴ? ከካታር ውስጥ የካ ኢንተርናሽናል ስኩል አለ ኢትዮጵያ ማለት ነው። እና አራቱም ልጆቼ ሀገራዊ እውቀት እዚህ ላሉ ኢትዮጵያውያን ስለ ሀገራቸው ማንነት ለምሳሌ ከሰራናቸው ፕሮጀክቶች አሉ በኢትዮጵያ ቡና መጣት ላይ በህዳሴው ግድብ ላይ ስለ አደዋ ያንን ወርክሾፕ በመስጠት ንሚ ጻናታ ከሀገራቸው ርቀት ቢሆኑ ግን እንደ ሳሌ እንደ ኢትዮጵያ ዊ ነው ሀላፊነት አለብኝ በማሰብ እዚህ ካተር ብቻለ በምጓዝባቸው ሀገራት በተለይ በትልሆ በትውል ላይ ስለ ማንነታቸው መሰል ነገሮች በመስራት እገኛ። በመሆኑም እዚህ ካተር በሚገኝ ኢንተርናሽናል ስኩል የካተር መንግስት ለኢትዮጵያውያን የሰጠን ትልቅ ትምህርት ቤት አለ እና ኢትዮጵያን በስ ገባ በመሆን ኢትዮጵያውያን ይማሩበታል። ስለዚህ ለህጻናት ከሀገራቸው ስራራ በማንነታቸው ዙሪያ ላይ መዝራት ኃላፊነት ስላለ እኛን ህጻናቶችን ማንነት ማስገንዘቢያ የስነ ጥበብ ወርክሾፕ የማሳሳያል ማለት ነው። አንድ በጣም ያየሁት ነገር ቡናን ትጠቀማለህ ስዕሎች ላይ እንዲሁም ደግሞ ከነሐሴ የተሰ የተሰራ ትልቅ የቡና ስታችሁን አለ። እስቲ ስለሱ ነገር ነገር ነዚህ ከቡና ጋር የተያዘው ነገር ምንድን ነው? የት ደርሷል? ቡና እንግዲህ ያው የኛ ኢትዮጵያ በራኛ እንግዲህ ኢትዮጵያ ውስጥ የሰሩ መዘር በገኛ ተብለ ከተባሉ አንዱ ባሻገር ቡናችን ነው እና ይህን ነገር ቡና ደግሞ የማስታወቅ ኃላፊነት አለ። ቡና ብቻ የማይጠጣ ሰው የለም። በጣም ሀገር ስንትራብል ስናደግ እና ለቡና ደግሞ በጠጫ ምክንያት የሆነች ኢትዮጵያ ነች። ግን ዛሬ ሁለት ሺ ሀያ ሶስት ካታር ትልቅ ኢንተርናሽናል ኤክስፖ አዘጋጅታ ለስድስት ወራት ከፍቶ ነው። ከኤክስፖ በፊት ግን አለም አቀፍ ኤግዚቢሽን ከናወን ነበረ እና እዛ ኤግዚቢሽን ላይ የሆርቲካልቸር ፓርት ነበር፣ የኤክስፖ ፓርት ነበረ እና ምን ከግብርና ጋር እንደምል ላያዘ ስል ስለዚህ ላይ በውስጤ ሁሉም የሚያስቆጨኝ ነገር አለ። እኛ የቡናው ባለቤት የሆነ በርካታችሁ ነው እየከበሩበት ያለው እና ስለዚህ ቡና ምን ማድረግ አለብን በሚል ትልቅ የእኔን ቁመት ሊያክል የሚችል የቡና ስከልፕቸር ቦቃ አቀርብኩኝ እና እዛም ኢትዮጵያ የዓለም ቡና መጠጣት ምክንያት እንደሆነች አፍራራው የሀገሬው መንግስት ደግሞ በሚያስገርምሽ መልኩ ይሄንን ከካርድ ቦርድ ነው የሰራትኝ። ትልቅ ቡና ነው በነሐስ ተሰርቶ በአንድ የሆነ አካባቢ በአደባባይ ላይ እንዲቀመጥ ቃል ተገብቶልኝ እጅግ እጅግ ከፍተኛ ደስታ ላይ ያለሁት እና ስለዚህ የቡና ውስጥ እንዲመስለን አለ። መቼ ነው ይሄ ቃል የተገባል? የትኛው አደባባይ ላይ ነው ሲሆናል የተባለው? አሁን ቃል የተገባልኝ አሁን ኖቨምበር ሀያ አምስት እስከ ሰላሳ በነበረ ትልቅ ዓለም አቀፍ ስለ ኤግዚቢሽን ላይ ቀርቦ ነበር ይስል። ከዛ በኋላ የኢትዮጵያ ፓቪሊዮን አለ። በርካታ ሀገሮች ነው እያከናውን ያሉት ይህን ፓቪሊዮን እና የኢትዮጵያ ኤምባሲ በአጋጣሚ እዚህ ላይ ትልቅ ምስጋና ይገባዋል እና ያን ፓቪሊዮን ትልቅ ቡና እዛ እንዲቀመጥ አድርገው በመታየት ላይ ያለ በአሁን ሰዓት ሁለተኛ በፓፕሪ ናል እስከ ማርች አጋማሽ ለህዝብ ክፍት ሆኖ እየታየ ነው፣ እና እሱን የተጠናቀቀ በኤምባሲው አማካኝነት ይሄ ወደ ብሮንዝ ካስት ተደርጎ እነሱ በሚመርጡት አካባቢ እንግዲህ በሀውልትነት ሊቀመጥ ነው። እንግዲህ በህይወቴ በጣም ትልቅ አቺቭመንት ከብዬ እየከመላቸው አንዱ ነገር ትልቅ ነገር ነው እና በርካታዎችም ይህን ታሪክ ያውቃሉ። አይነት ሰአሊ ነኝ ብለህ ትላለህ ወይም ደግሞ የአሳሳል ዘህን የቱ ጋር ታስቀምጠዋለህ? አሁን ያሁን ይህ ቴኒስ ስራ ዝም ብዬ ካታጎራዊ ሳደርገውን ያው ራሴው በራሴው ስሜት የኔ ስራ ተኮር ዲፕሎ ፖሊሲ ላይ ይመስለኛል። በርካታ ሀገራት እንዲሁም ግለሰቦች ወይ ተቋማት በሚያደርጓቸው ማናቸውም በጎ አድራጎት እ የተደረጉ ድርጊቶችን ወደ ስል በመቀየር በቅጽበት ማለት ነው ያንን ስሜት ሊያጎላ በሚችል መልኩ በማዘጋጀት ወደ ስል የመቀየር ስሜቶች ላይ አለና መሮች መልካም ነገሮች ላይ በጎ ነገሮች ላይ እና በቃ ዲፕሎማሲ ላይ ፎከስ ያደርጋሉ። ምክንያቱም ይሄ ከእንግዲህ ከዋና ቋሚ ስራዬ ጎን ለጎን ነው። ግን ቋሚ ስራዬን በአጋጣሚ ለስል ነው መቆጥረው በአጋጣሚ ቴክኒካል ቢሆንም ያው ነግሬው ነገሮች ተመቻችተው ላይ ከዚህ ጋር ያያያቸው ኢንኮን ስራስ ይገኛሉ ማለት ነው። እስቲ እንግዲህ እንደ ሰዓሊ ወደፊት ራስህን የቱ ጋ ታየዋለ? ህልምህ ምንድን ነው? ህልሜ እንግዲህ ምንድን ነው መቼም ለመስጠት ያው መሰጠት ይፈልጋል እግዚአብሔር የሰጠኝንን ጥበብ ለበጎ አላማ በቃ መልካም ለሚያደርጉ አካላት ከግለሰብ እስከ ተቋማት እስከ ኔሽንስ እና ሀገራችን ገጽታ በቃ በጣም ትልቁ ነገር ሀገራችን በአሁኑ ገጽታ በጣም በሚያሳዝን መልኩ በየትን በምንሄባቸው ቦታዎች በተለያዩ አካላት የሚነሳው ነገር በጣም ስሜት ታሽ የሚያደረግ ነው እና ይሄን ነገር የሁላችን ኃላፊነት አለ። ሀገራችን ፕሮሞት የማድረግ በየትስ ማድረግ በተለይ ከኢትዮጵያ ውጭ ያለ ኢትዮጵያውያን ማለት ነው ስነ ጥበብን በመጠቀም አገሬን በቃ ልክ አትሌቶቻችን እንዴት ነው ሮጦ ላባቸውን ደማቸውን አፈሰው እንደሚያደርጉት እኔም በዚህ በስነጥቡ የተጀመረውን ጉዞ ያ ነው ህልሜ። ህልሜና ሀሳቤ ካታር ውስጥ የራስህ ጋለሪ የመክፈት ሀሳብ እንዳለህም አይቼ ነበርና እስቲ ስለሱ ጥቂት በለኝ። እዚህ ምንድን ነው ዚህ ካታር ውስጥ በምኖርበት እንግዲህ ለአስራ ስድስት አመታት፣ ውብ የሆነ አስራ ስድስት አመታት ነው የኖርክ ያለውት ያም ውብ ስልሽ እንግዲህ ከሀገር ተርኮ እኛውን ውብ የምናደርጉ የምንኖርባቸውን አካባቢዎች እንደዚህ አይነት ኤነርጂ ውስጥ ካለ ድረስ ኦልሬዲ ጊዜያዊ ራሴ ስቱዲዮ አለ ከጊዜያዊ ስቱዲዮነቱ ነገሮች ሲመቻቹ ወደ ራስ የሆነ ጋለሪ ለመጓዝ ያው በመንደርደሪያን ያለሁት። እስቲ አንድ ሌላ ያየሁት ነገር እና ሳልጠይቅህ ማለፍ ማልፈልገው ካየኋቸው ፎቶግራፎች መካከል አንተ ከዚህ ቀደም ኢትዮጵያ ላይ ሲሰሩ ለነበሩ ተቋማት፣ ድርጅቶች፣ በተለይ አምባሳደሮች ስጦታ ስተበረከት አይቻለሁ እና ይሄ ከምን የመነጨ ነው? ሳደርግ ነበ ይህ እንግዲህም ቆልጅ እያለሁ ከሀ ዓመታት በፊት የነበረ ልምድ ነው እና በዜና ውታ ስመክ ከታተል ለምሳሌ እንደ ምሳሌ ብንወስድ

ከተያያዥ የሆነን ሀሳብ ወደ ስል በመቀየር ማለት ነው፣ ሀሳቡን ወደ ስል በመቀየር እዚህም ያው ቀጥሏል ጉዳይ ነው። እሺ፣ አሊ ተሰማ ከአሜሪካ ድምፅ ጋር ለነበረ ቆይታ ስለሰጠህን ጊዜ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። በጣም ጊዜ ደስትልኝ፣ አመሰግናለሁ። ከጋቢና ጋር ናችሁ። ከአሜሪካ ድምጽ ነው ወደ እናንተ እየደረሰ የሚገኘው። ከሰሞኑ የሳን ፍራንሲስኮ ከተማ ትልቁ የህግ አውጪ ተቋም ለአንድ ትውልድ ኢትዮጵያዊ የማስታወሻ አፍታ አስተናግደዋል። ትውልድ ኢትዮጵያዊው በከተማው ውስጥ የጃዝ ሙዚቃ ባህል ዳግም እንዲያንሰራራ አገዙ። በተለያዩ ሰብአዊ ተግባራት የከተማዋ ነዋሪን የደገፉ ስለመሆናቸው በወቅቱ ተወስቷል። እኚህ ሰው አጎናፍር ሽፈራ ይባላሉ። የከተማው ነዋሪዎች ደጋግሞ በበጎ የሚያነሷቸውን በቅርቡ በሞት የተለዩትን ሰው ታሪክ ባጭሩ እናስቀኛችኋለን። በአውሮፓውያኑ ታህሳስ ወር መጀመሪያ ላይ በሰሜን ካሊፎርኒያ የምትገኘው የሳን ፍራንሲስኮ ከተማ ህግ አውጪዎች በቅርቡ ከዚህ ዓለም በሞት የተለዩ ትውልደ ኢትዮጵያዊ ማስታወሻ አፍታ አሰናድተው ነበረ። ቦርድ ኦፍ ሱፐርቫይዘርስ የተባለው የህግ አውጪ ተቋም አባል ከሆኑት መካከል አንዱ አሻ ሳፋይ የትውልደ ኢትዮጵያዊን ውለታ ለመዘከር ከቀደሙት መካከል አንዱ ናቸው። በንግድ ሰው እንዲሁም የማህበረሰብ አባልነታቸው ራሴላስ ሬስቶራንትንና የጃዝ ክለብን በማቋቋም ለፊልም ወር መንደር በእጅጉ አበርክተዋል። በሰላሳ ዓመታትን ያህል በሳን ፍራንሲስኮና በሰፊው ባህር ዳራቸው ቀጠና ለሚገኘው የጥቁሮች ማህበረሰብ ሰጥተዋል። ብዙ ጊዜያቸውን ለህብረተሰቡ በማበረከትና በማገልገል ላይ አውለዋል። ብዙውን ጊዜ በጥልቅ ፍላጎት የተሞሉ የድምፅ አልባዎች ድምፅ፣ ሰላም ወዳድና ሌሎችን በእውነት የማገልገል ልብ ያላቸው መሆኑ ሲገለጽ ቆይቷል። አሻ ሰፋይ በስሜት በተሞሉ ቃላት የዘክሯቸው የሞከሩት ሰው አጎናፍር ሽፈሮ ይባላሉ። በከተማ ውስጥ በነበራቸው ወደ አርባ ዓመታት የተጠጋ ዘርፈ ብዙ አበርክቶት በእጅጉ ይታወቃሉ። ለዚያም ነው በህልፈታቸው ማግስት የከተማዋ ሕግ አውጪዎችም ሆነ ከሳቸው መልካም ስራ ያተረፉ ግለሰቦች ጥልቅ አዘናቸውን ለመግለጽ ያላመነቱት። አቶ አጉናፍር እና ሳን ፍራንሲስኮ የተዋወቁት በአውሮፓውያኑ 19 ሰባዎቹ መጀመሪያ ላይ ነው። በሳን ፍራንሲስኮ ስቴት ዩኒቨርሲቲ ትምህርታቸውን ለመከታተል ወደ ስፍራ ያቀኑት ወጣቱ አጎናፍር ኢትዮጵያ ውስጥ የፖለቲካ ለውጥ እንዲፈጠር በውጭ ሀገራት ሲታገሉ ከነበሩት መካከል አንዱ ለመሆን ጊዜ አልፈጀባቸው እዚያ የትግልጓዳቸው የትግል ጓዳቸው ወይዘሮ አለማሽ ስጢፋኖስ ያን ጊዜ እንዲህ ያስታውሱታል። ተማሪ ማህበር የሚባል የኢትዮጵያን ስቱደንት ሙቭመንት ውስጥ ሁለታችንም በጣም አክቲቭ ነበርን። ከዛ ጀምሬ ነው ማቀው እና በዛን ጊዜ የነበረው የወጣትነታችን ዘመን በጣም አይዲያሊስት የሆነ አስተሳሰብ በቃ ለኢትዮጵያ የተጨቆነው ኢትዮጵያ ህዝብ ነጻ ለማውጣት በክላስ ስትራግል አይን እያየን በቃ ያለውን አገዛዝ በመቃወምና በረሃቡ ምክንያት በጠቅላላው ብቻ ፊውዳል ሲስተሙ መውረድ አለበት በሚል በዛ ነበረ የጀመር ነው እና በዛን ጊዜ በጣም አክቲቭ ነበረ አጎናፍር ከኛ ጋር። የቀዳማዊ ኃይለ ስላሴ መንግስት ወግደው የደርግ ዘመነ መንግስት በትረ ስልጣኑን በጨበጠ ማግስት አቶ አጎናፍር ከፖለቲካዊ ትግሉ ባሻገር ወደ ሌላው የህይወት ምዕራፋቸው ተሻገሩ። አቶ ጉናፈር በ1986 የአውሮፓውያኑ ዓመተ ምህረት በከተማዋ ህዝብ በተለይም በፊሊሞር መንደር ውስጥ ደማቅ አሻራ የተዉበትን የመዝናኛ ስፍራ ከፈቱ። ያ ስፍራ ራሴላስ ጃዝ ክለብ ይባላል። ክለቡን ያዘወትሩ ከነበሩት የቅርብ ወዳጆቻቸው መካከል አንዱ የሆኑት አቶ ፍቅሩ በቀለ ትዝታቸው ዛሬም አልነጠፈም። ራሴላስ በጣም አስፈላጊ የነበረ ጊዜ የተከፈተ ክለብ ነው። በጣም ቢዚ ነው ኦልሞስት ሰባት ቀን ሞስትሊ አፍሪካን አሜሪካን አርቲስቶች የጃዝ አርቲስት እና ብሉስ አርቲስቶች ይመጣሉ። ሎከሊም የታወቁም ወይም በዚህም ፌመስ የሆኑትም ሰዎች ብዙ ጊዜ ይመጣሉ። ሬስቶራንቱ ያው ምግቡም በጣም ተወደደ ምግብ ነበረ። ሙዚቃውም ደሞ ከራት በኋላ ደግሞ ሁልጊዜ ሙዚቃ አለ፣ በተለይ ዊኬንድ ላይ በጣም በጣም ደስ የሚል ነበር። እኔም ያው የጃዝ እና የብሉዝ ወዳጅ ስለሆንኩኝ ለእኔ በጣም ጥሩ ኤንቫይሮንመንት ነው የፈጠረልኝ የነበረው። ራሴላስ ጃዝ ክለብ በከተማዋ ነዋሪዎች ዘንድ የመዝናኛ ስፍራ ብቻ አልነበረም። ክለቡ የሚገኝበት ፊልም ፊልሞር ቀጠና በ1950ዎቹና 60ዎቹ የአውሮፓውያኑ ዘመን ድንቅ ጥቁር የጃዝ ሙዚቃ ተጫዋቾች ገነውበት ነበረ። ከተማዋ በቀጣይ ዓመታት የዘረጋችው አወዛጋቢ የመልሶ ማልማት መርሃ ግብር ግን የቀጠናውን ድምቀት አውይበው ስፍራው መቀዛቀዝ ጀምረ። የራሴላስ ጃዝ ክለብ ታዲያ የቀደመውን የጃዝ ታሪክ ያደሰ ስፍራ እንደነበረ ይወሳል። ክለቡ ችሎታው ኑሯቸው እድሉን ላጡ ጥቁር አሜሪካውያን የፈጠረው መልካም እድል የላቀ እንደነበረ ባለቤታቸው ወይዘሮ ነፃነት አለማየው ያስታውሳሉ። ወደ ሰላሳ አምስት ዓመት ክለቦቹን ኦን ሲያደርግ በጣም የታወቁ ሙዚቀኞች ነበሩ የሚያመጣው እና እድል ይሰጣቸዋል። መጀመሪያም ሌላ ቦታ ተጫውተውም ለማያውቁት እድል ይሰጣል እና አቀፈው ካልቸሩን አቀፈው እና ሬዚስታንቱ ጠፋ፣ አብሮ መስራት ጀመር እና ይበዛውን ይሁን ከዚህ ዓለም በሞት በተለየበት ጊዜ መቼም የደረሰን እና በጣም አዝነው በጣም ያውቃሉ እሱ አንከር እንደሆነና እንዴት ያንን ፊልሞር ኤሪያ እንደረዳ እና በሙሉ ናቸው ዘይ ፖር ደር ሃርት በጣም በጣም ነው ያዘኑት። እና ያውቃሉ ደግሞ ምን እንዳደረገ ቀላልም እንዳልሆነ ቀላል እንዳልሆነ እያወቀ ነው የገባበት። እነሱም አልገቡበት ግማሾቹ እዛ ውስጥ እሱ ግን ሂ ጀስት ዋንትድ ቱ ኢንትሮዲውስ እና የሰማውን ስራ ላይ ማዋል ዋንስ ኩኒታይም ፌመስ ነበረ ይሄ ኤሪያ ስላሉ እሱን አውጥንቶ እንዳልኩ ከኢትዮጵያ ምግብ ጋር አንድ ላይ ፔር አድርጎ ለሚመጣው ሰው ሁሉ ፋሲኔትድ የሆኑ ነበር። የአፍሪካን ምግብ እና የአሜሪካን ጃዝ ብለው እንጆ ያደረጉት ነበር። አቶ አጎናፍር ስመገናናው ራስ ላስ ጃዝ ክለብን በጥቁር አሜሪካን እና በትውልድ ኢትዮጵያን መካከል የመልካም ግንኙነት ድልድይ ለማድረግ ይችለው እንደነበር ይወሳል። በቅርቡ በከተማው አስተዳደር አባላት ፊት በተዘከሩበት አፍታ አሻሳፋይን የመሰሉ በህዝብ የተመረጡ ህግ አውጪዎች ይህንን አጉልተዋል። ብዙ ጊዜ ጥቁር ስደተኞች በማህበረሰብ ውስጥ ከይታ ይራቁ ናቸው። የግዙፉ ጥቁር ማህበረሰብ አባላት ብቻ ተደርገው ይታያሉ። እሳቸው የኮሩ ጥቁር ሰው ብቻ ሳይሆን የኮሩ ኢትዮጵያዊ ስደተኛ፣ የማህበረሰባቸው አምድ እና ከሰፊው ህዝብ ጋር ትስስር ያላቸው መሆኑን እውቅና መስጠት ያስፈልጋል። የሁሉም ማህበረሰቦች አባል በመሆናቸውም ኩራት ይሰማቸው ነበር። የአቶ አጎናፈር ሌላ በርክቶት የትውልድ ሀገራቸውን በሚመለከቱ ፖለቲካዊና ማህበራዊ ጉዳዮች ላይ የነበራቸው የላቀ ተሳትፎ እንደሆነ በቅርቡ የሚያውቋቸው ይናገራሉ። ለአመታት በወዳጅነት በኋላም በትዳር አብረዋቸው የኖሩት ወይዘሮ ነጻነት አለማየሁ እንዲህ ይገልጹታል። የሚገርም ነገር ሁል ጊዜ ያው ጃዝ ክለቡ ስላለ የታወቀ ስለሆነ እሱም የሰው ጋር የመተዋወቁ ድል እየበዛና እየሰፋ ሄደ እና ከፖለቲሽያንስ ጀምሮ ሜሮች፣ ገቨርነሮች፣ ሱፐርቫይዘሮች እንደዚሁም የኮሚኒቲ ሊደሮች በሚመጡበት ጊዜ የሚያስበው እንዴት ነው ይህንን እኛ እዚህ ያለነው ዲያስፖሮች እና እንደዚህ ኦፖርቹኒቲ ነውን ስራ ያለን ቢዝነስ ያለን እንዴት ነው ከሀገራችን ጋር የምናያይዘው በማለት ነበር የሚያስብ። ሁልጊዜ ሁልጊዜ አሁን ፊልሞር ላይም ሲከፍት ኢትዮጵያኖቹን ይጋብዝ ነበር ኢንክሉዲንግ እኔና የእህቴን ክለብ ሺባን እዛ እንድንመጣ ያደረገው እሱ እና እሱም በሚያደርግበት ጊዜ አሁን ሱፐርቫይዘሮችን ሆነ ሜሮችን ገቨርነሮችን በሚታወቁበት ጊዜ የኢትዮጵያን ኬዝ ነው የሚያመጣው እሱ እዚህ ኖረ እንጂ ልብ ሁል ጊዜ ኢትዮጵያ ነው ችግር ሲኖር ነው በፋመኑ ጊዜ እንደዚሁም ደግሞ አሁን ባለው ችግር ሁሉ ጊዜ ፓርቲሲፔት ያደርጋል ኖት ኦንሊ ፓርቲስፔት በማድረግ ሳይሆን ማርች ሲኖር ማርች፣ ፈንድሬዚንግ ሲሆን እሱ ነው ሁሉን ነገር አስተካክሎ ለኢትዮጵያን ኮሚኒቲ ቋሚ ተጠሪ ነው እና እነኚህን ሰዎች በሚጋብዝበት ጊዜ እና በሚያነጋግርበት ጊዜ ሂዩዝስ ሂዝ ከኔክሽን ኢትዮጵያን እንዲረዱ። አቶ አጎናፈር በቅርቡ ባደረባቸው ህመም ምክንያት በሰባ አንድ ዓመታቸው ከዚህ ዓለም በሞት መለየታቸውን ተከትለው መላ ቤተሰባቸው ለጥልቅ ሀዘን ተዳርገዋል። ሼባ ፒያኖ ላውንጅ የተሰኘው በፊልም ወር ቀጠና ላይ ዛሬም ከሚገኙት ጥቂት የሙዚቃና የመዝናኛ ስፍራዎች አንደኛው ባለቤት የሆኑት ወይዘሮ ነጻነት ግን ባለቤታቸው የጀመሯቸውን ስራዎች ማስቀጠል የቤተሰባቸው አደራ መሆኑን ይናገራሉ። ብዙ ሙዚቀኞች እሱ ድሮ አፖርቹኒቲ የሰጣቸውን ነው እስካሁን ከኔ ጋር የሚጫወተው እየመጡ ይነግሩኛል። ስለ ራሴ ላስ ያውቃሉ። እኔ ራሴ ላስ ጫዋት ነበረ እሱ ነው መጀመሪያ የሰጠኛ ኦፖርቹኒቲ ያንጎኝ እንደውም ሌላ ሰው ሳይቆጥረኝ እኔ ነው አሁን በጣም ፌመስ ናቸው። እንደውም አንዱ በጣም የሚገርም ነገር ፌስቡክ ላይ ጽፏል እና እኔም እህቴም የምናስበው እሱ የጀመረውን ነገር እና እሱ የእሱን ድሪም አኮምፕሊሽ በልዩ ልዩ ቦታ እሱ እንደሚያደርገው እኛን የጃዝን ብቻ ሳይሆን አገራችን የሀገራችንን ኮዝ አንድ ላይ አድርገን እሱ እንደሚያደርገው ከእሱ የተማርነውን ነገር አፕላይ ላይ አድርገን የእሱን ሌገሲ እንዲቀጥል ነው ምንፈልገው። በቅርበት በሚያውቋቸው ዘንድ የአቶ ጉናፍር ሽፈራው የህይወት መንገድ ዩናይትድ ስቴትስን መኖር ያላደረጉ ኢትዮጵያውያን የሚተወቁም ነገር የላቀ ነው። ለአመታት በቅርበት ለሚያውቋቸው ወይዘሮ አለማሽ ስጢፋኖስ፣ አቶ ጉናፍር ከራስ አሻግረው ለሌሎች ማሰብ ያለውን እርባና ማሳያ ናቸው። አይ በጠቅላላው ግን ይህ ነው፣ አንድ ሰው ከራሱ ህይወት ውጭ ሆኖ ሌላውን ኮሚኒቲውን የሚያግዝ አስተሳሰብ በመኖሩ ከሱ ብዙ የሚማር ነገር አለ። ምክንያቱም ሰው ለራሱ መቼም ሰክሰስፉል መሆን ይችላል፣ ግን ከሱ ወጥቶ ለኮሚኒቲውና ለአገሩ ሕዝብ ኮንትሪቢት ማድረግ በጣም ትልቅ ነገር ነውና እሱን በማድረጉ በጣም የሚመሰገንና ና አራያም የሚሆን ይመስለኛል። ዛሬም ድረስ በሳን ፍራንሲስኮ ከተማ የሚኖሩት አቶ ፍቅሩ በቀለ በበኩላቸው የአቶ አጎናፍር የቀደሙ እንቅስቃሴዎች ትውልደ ኢትዮጵያውያን በአሜሪካ የፖለቲካ ሂደት ውስጥ የላቀ ተሳትፎ እንዲያደርጉ አስተዋሽ እንደሆኑ ያውሳሉ። አንድ ነገር ለእኔ እኔም ከሱ የተማርኩት ነገር የእሱ እዚህ ሀገር በነበረው ኤክስፒሪየንስ በጣም በአሜሪካን ፖለቲካል ሲስተም ያምናል። የሆነ አስተሳሰብ አለን፣ አሜሪካን እኛን አይወደንም ወይንም አሜሪካ እንደዚህ አውቃ እንደዚህ ታደርገናለች ወይም እንደዚህ ብለን የምናምነው እና አኩርፈን የተቀመጥን አለን። እሱ ግን እንደዛ አልነበረም። እሱ የሚለው እኛ እዚህ ቦታ የሆን ነው ሎሜከሮቹ የማይሰሙን በደንብ አድርገን ነገራችንን የማስረዳት ችሎታ ስለሌለን፣ ሁለተኛ ስትሮንግ የሆነ ፖለቲካል አክሽን ኮሚቲ ስለሌለን። ያ ፖለቲካል አክሽን ኮሚቲ ቢኖረን ካንዲዴቶችን ለእኛ ሲምፐታይዝ የሚያደርጉ ካንዲዴቶችን አስመርጠን እነዚህ ካንዲዴቶች ለኛ እንዲቆሙ ለእኛ ኢንትረስት እንዲቆሙ ማድረግ የመቻል አቢሊቲ ስለሌለን እና ሲስተሙን ካፕታላይዝ ማድረግ ባለመቻላችን ነው አሁንም ፌል የምናደርገው። እነዚህ ሎው ሜከሮቹ ምንም አይዲያ የሌላቸው አሉ እንጂ፣ ለምንድን ነው እሱ አሜሪካ ጠንካራ የሆነች ሀገር ኢትዮጵያን ደቶን የማይፈልገው? ምንም ምክንያት የለውም። ያ ነገር እንዲሆን ምንም አይነት ምክንያት ሊኖር ራሱ ይሄ ነገር ሴንስ አይሰጥም። እንደዚህ ብሎ ማሰቡ መስራት አለብን ብሎ በፖለቲካል አክሽን ኮሚቴ በጣም ያምናል። ያንን ነበር ለማድረግ የሚያስብ የነበረው። የአቶ አጎናፍር ቤተሰቦች የትውልድ ኢትዮጵያዊው መልካም ግብሮዎች በሌላ ምዕራፍ እንዲቀጥሉ ይሻሉ። ወይዘሮ ነጻነት አለማየው በድጋሚ አሁን እኔና እኔና ልጅ አለችው ከመጀመሪያ ትዳሩ ያፈራት ያጎናፍር የምትባል እንዲሁም እህቴ እስራኤል አለማየው እኛ በእሱ ስም ፋውንዴሽን አቁመን ለኢትዮጵያ ውስጥ ትምህርት ቤት መማር ለማይችሉ እንደነሱን አይነት ሰዎች መርዳት አስበናል፣ ፕላን አድርገናል። እና ይሄ ነው፣ ይህንን እየሰራንበት ነው። እና አምሹር ይሰራል፣ መርዳትም አለብን። የእሱም ሀሳብ አንደኛው እሱ ስለነበረ ይህንን ልናረግ የሚያስብ ነው። መሰናዷችንን የማጠናቀቀው ሮበርት ስትዋርት የተባሉ የጂያዝ ተጫዋች አቶ አጎናፍርን ከዘከሩበት የማኅበራዊ መገናኛ መልእክታቸው ቀንጭቤ በማሰማት ነው። እሳቸው እንዲህ ይላሉ። በ1986 በዚህ ስፍራ የሙዚቃ ዝግጅቴን ሳቀርብ ገና 17 ዓመቴ ነበረ። ያልበሰልኩ መሆኑን ቢያውቁም እሳቸው ግን እድሉን ሰጥተውኛል። ብዙ ጥቁር ሙዚቀኞች ጉዞቸውን የጀመሩት በዚሁ ነበረ። ዝነኛ ከሆኑ በኋላ ግን ተመልሰው አልረዷቸውም። እኔ ጡት አባት የሚለውን መጽሐፍ ደጋግሜ የምጠቅስ ጊዜ ያለው ወጠኝ ጥቁር ጣልያናዊ ነኝ፣ እናምጠቅሳለሁ ባለውለታዎቻችንን መቼም መቼም አንዘነጋም። ሮበርት ከአቶ አጎናፍር የተማሩትን በማስታወስ ለተተኪ ትውልድ ይበጃሉ ያሏቸውን ተግባራት እንደፈጸሙ በመልእክታቸው ላይ ጠቁመዋል። በዚህ ዝግጅት ወቅት በመረጃ ጥቆማ ረገድ የተባበረችኝን የፊልም ባለሙያ ሰሎሜ ሙልጌታን በአድማጮች ስም በእጅጉ ላመሰግን እወዳለሁ። በአሜሪካ ድምፅ ሀብታሙ ስዩም፣ ዋሽንግተን ዲሲ ጋቢና ቪኦኤ ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችን፣ በመቀጠል ደግሞ ወደ ምዕራባዊት ሀገር ናይጄሪያ እናቀናለን። ናይጄሪያ በሴቶች ላይ የሚደርሱ ፆታዊና ፆታን መሰረት ያደረጉ ጥቃቶች ለማስቆም የወጡ በርካታ ዓለም አቀፍ ስምምነቶች ፈራሚ ብትሆንም ችግሮቹ ግን እንደቀጠሉ ናቸው። በመሆኑም ጥቃት አድራሽ ወንጀለኞችን ተጠያቂ የሚያደርጉ አዳዲስ ሕጎች እንዲወጡ ይፈለጋል። ዘገባውን የላከልን ቲሞቲ አብዮዞ ሲሆን ወደ አማርኛ የመለሰችው ደግሞ ስመኝሽ የቆይናት እንደሚከተለው ታሰማናለች። በማዕከላዊ ናይጄሪያ በምትገኘው ተራራማ ግዛት ውስጥ በሚገኘው በዚህ ስፍራ ፆታዊ ጥቃት የደረሰባቸው ሴቶች ተጠልለው ይገኛሉ። ከነዚህ ሴቶች አንዷ የሆነችው ስቴላ ኬኔት እንደ አውሮፓያን አቆጣጠር በ2017 የ10 ዓመት ልጅ እያለች ነበር በወላጅ አባቷ የተደፈረችው። ወላጅ አባቴ ሰውነቴ መነካካት ጀመረ። አንድ ቀን ወደ ጎን ጠራኝና ማንም ወንድ እንዳያታልልሽ ሕይወት ምን እንደሆነ እኔ ያስተምርሻለሁ፣ እወድሻለሁ አለኝ። ብናገር ይደበድበኛል፣ እናም ደግሞ የትምህርት ቤት ክፍያ መክፈል ያቆማል ብዬ ፈራሁ። ኬኔት ባለፈው ዓመት የቤተሰቡ ጓደኛ ለሆነ ሰው ስለ ሁኔታው እስክትናገር ድረስ የሚደርስባት ጾታዊ ጥቃት እንደቀጠለ ትናገራለች። ግለሰቡ ስለ ሁኔታው ለፖሊስ በማሳወቁ አባቷ ቢታሰርም የደረሰባት ነገር በራስ መተማመኗን በትልቁ እንደ መጀመሪያ እዚህ ስመጣ በጣም አስቸጋሪ ነበርኩ። አስቸጋሪ ስል ከማንም ሰው ጋር መቀራረብ አልፈልግም ነበር። ሁልጊዜ መጥፎ ልጅ እንደሆንኩ አይነት ስሜት ይሰማኛል። ክርስቲያን ሴቶችን ለላቀ ስራ ማጎልበት የተሰኘው ለትርፍ ያልተቋቋመ ድርጅት በናይጄሪያ ውስጥ የተመሰረተው እንደ አውሮፕያን አቆጣጠር በ2010 ሲሆን የከለላ አገልግሎት በሚሰጠው መጠለያ ጣቢያው እንደ ኬኔት ያሉ ከጾታዊ ጥቃት የተረፉ ሴቶች ከደረሰባቸው ጉዳት እንዲያገግሙ እየረዳቸው ይገኛል። ናይጄሪያ ማፑቶ ፕሮቶኮል የተሰኘውን የሴቶች መብት የሚመለከት የአፍሪካ ቻርተር ከፈረመች ከ20 ዓመታት በላይ ብታስቆጥርም በሴቶችና ልጃገረዶች ላይ የሚደርሰው ጥቃት ግን እየጨመረ ሄዷል። በናይጄሪያ የፈረንሳይ አምባሳደር የሆኑት ኢማኑኤሌ ብላትማን በቅርቡ ባደረጉት ንግግር በሀገሪቱ ያለው ኢኮኖሚያዊ ተግዳሮቶች በስርዓተ ጾታ ላይ የሚፈጸሙ ጥቃቶች ቁጥር እየጨመረ እንዲሄድ ማድረጉን ተናግረዋል። የ18 ዓመቷ ካቾሎ ሙሳ ከ8 ዓመት በፊት ባጎቷ እንደተደፈረች ትናገራለች። ሆኖም እስካሁን ድረስ ጉዳዩን ለቤተሰቦቿ ለመናገር ትፈራለች። ዋሸሁ። የሆነ ሰው ሊጠልፈኝ እንደሞከረ ነው የነገርኳቸው እናም በኋላ ተጸጸትኩ። ጉዳዩን ለመናገር ፈርቼ ነበር። በታህሳስ ወር የናይጄሪያ የህግ አውጪዎች ህግ አስፈጻሚ አካላት ወሳኝ እርምጃዎችን መውሰድ እንዲችሉ ህጎቹ እንዲከለሱ ጠይቀዋል። ከሌላ የሚሰጠው መጠለያ ጣቢያ ዋና ስራ አስኪያጅ የሆኑት ጃኔት ቢትሩስም። አሁን ያሉት ህጎች መገምገማቸውን ይደግፋሉ። ለእኔ የእድሜ ልክ ስርዓት ወይም ደግሞ የሞት ፍርድ ሌሎች ሰዎች ተመሳሳይ ድርጊቶችን እንዳይፈጽ ማስፈራሪያ ሆኖ የሚያገለግል ይመስለኛል። የወንጀሉ ክብደት ጥቃት በደረሰባቸው ሰዎች ልብና ህይወት ውስጥ ለዘላለም የማይጠፋ ጠባሳ ትቶ ነው የሚያልፈው። ፒትሮስ አክለው የበለጠ ጠንካራ ህጎች መኖራቸውና ጠንካራ የህግ አፈጻጸም ወንጀሉ እንዳይፈጸም ከማድረግ ባለፈ ሴቶች የተሻለ ደህንነት እንዲሰማቸው እንደሚያግዝም ገልጸዋል። አድማጮቻችን፣ እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማሪያ ደግሞ በድምፅና ምስል ምህንድስና ነው አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ።